የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ምሽት የረቡዕ ህዳር አራት ቀን ዝግጅታችን አሁን ጀመረ።

በኦሮሚያ ክልል ታጣቂዎች ከጫካ እንዲመለሱ ለማድረግ ወላጆች በጅምላ መታሰራቸው ተገለጸ። የኢትዮጵያ ሰብአዊ መብቱም በጉዳዩ አነጋግረናል። ሙሉ ዘገባው በአብይ ርዕስ ይቀርባል። ሌሎችም በርካታ ዘገባዎች ለምሽቱ ይዘን ቀርበናል። ሰላም ጤና ይስጥልን፣ እንደምናመሻችሁ፣ የተከበራችሁ አድማጮች። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ንጉሱ ታምሬ ስርጭቱን ከስቱዲዮ ያቀናብርልናል። የምሽቱ ዋና አዘጋጅ

ጽዮን ግርማ ናት። ለዓለም ዜናዎቹ እንግዱ ወልዴ እዚህ አብሮኝ ይገኛል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን ብትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ እንግዱ ወልዴ

እንደምናመሻችሁ ባይደንና ባይደን ና ትራምፕ በዋይት ሀውስ ተገናኙ የአሜሪካ ሴኔት ዲሞክራቶች የፌዴራል ዳኞችን ለመሾም ጥድፊያ ላይ ናቸው መባሉ በሶማሌላንድ ፕሬዚዳንታዊ ምርጫ ዛሬ ተካሄደ እንዲሁም የሱዳን ሉዓላዊ ምክር ቤት የቻድ ድንበር መሻገሪያ ክፍት መሆኑ እንደሚቀጥል አስታወቀ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል ወደ ቀዳሚው ዜና እናልፋለን

የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና መጪው ፕሬዚደንት ዶናልድ ትራምፕ ዋይት ሀውስ ተገናኝተው መልካም ምኞት ተለዋውጠዋል ስመኝሽ የቆየ አጭር ዘገባ አላት ባለፈው ሳምንት ምርጫውን ካሸነፉ ወዲህ ለመጀመሪያ ጊዜ ዛሬ ወደ ዋሽንግተን የተመለሱት የቀድሞ ፕሬዝዳንት ዶናልድ ትራምፕ ከፕሬዝዳንት ጆ ባይደን ጋር ዋይት ሀውስ ውስጥ ተገናኝተው እጅ ለእጅ ተጨባብጠዋል ጆ ባይደን ትራምፕን ወደ ዋይት ሀውስ የጋበዟቸው ሰላማዊ የስልጣን ሽግግር ለማድረግ ሲሆን

በዛም እንደደረሱ ዶናልድ እንኳን ደስ አለ ብለዋቸዋል። መጪው ፕሬዚዳንትና የቀድሞ ፕሬዚዳንት ዶናልድ እንኳን ደስ አሉት እንዳለ ነው። በቀጣይ ሰላማዊ ሽግግር ለማድረግ በጉጉት እየጠበቅን ነው። የሚፈልጉትን ለማድረግ የምንችለውን እያደረግን ነው። እናም የተወሰነውን አሁን ለመነጋገር እድል እናገኛለን።

ትራምፕ በበኩላቸው ባይደን ላደረጉላቸው አቀባበል አመስግነው ፖለቲካ አስቸጋሪ መሆኑን ግን ደግሞ ዛሬ በተደረገላቸው አቀባበል መደሰታቸውን ገልጸዋል። በጣም አመሰግናለሁ። በአንዳንድ ነገሮች የፖለቲካው ዓለም አስደሳች አይደለም። ዛሬ ግን አስደሳች ነው። ሰላማዊ የሆነ የስልጣን ሽግግር መደረጉን አደንቃለሁ። ከዚህ በኋላ በሚቻለው ሁሉ የተረጋጋ ሽግግር ይሆናል። በጣም ደስ የሚያሰኝ ነው።

አመሰግናለሁ። ትራምፕ ዛሬ ጠዋት አውሮፕላናቸው ሜሪላንድ በሚገኘው ጆይንት ቤዝ አንድሩስ የአየር ኃይል ወታደራዊ ቅጥር ያረፈ ሲሆን፣ በዩናይትድ ስቴትስ ምክር ቤት የሚገኙ የሪፐብሊካን አባላትንም አግኝተው ንግግር አድርገዋል። ትራምፕ ከአራት ዓመታት በፊት በምርጫ በተረቱበት ወቅት ባይደንን ወደ ዋይት ሀውስ አልጋበዙም። በባይደን በዓለ ሹመት ላይም አልተገኙም። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ

ይህ በእንዲህ እንዳለ በአሜሪካ የሕግ መወሰኛው ምክር ቤት ሴኔት አብላጫ ድምፅ ያላቸው ዲሞክራቶች ትራምፕ ስልጣናቸውን ከመረከባቸው በፊት የፌዴራል ዳኞችን ለመሾም በመጣደፍ ላይ ናቸው ተባለ። ባለፈው ሳምንት ምርጫ ውጤት መሠረት ከእንደ አውሮፓውያን አቆጣጠር ጥር 3 2025 ዓ.ም ጀምሮ ሪፐብሊካኖቹ ሴኔቱን በበላይነት ከመቆጣጠራቸውና ተመራጩ ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ከመረከባቸው በፊት ዲሞክራቶቹ በፕሬዚደንት ጆ ባይደን የታጩትን 30 የፌዴራል ዳኞች ለመሾም

በመረባረብ ላይ ሲሆኑ ምን ያህሉን እጩዎች ማጽደቅ እንደሚችሉ ግን ግልጽ አይደለም ተብሏል። ሴኔቱ ትናንት በሰጠው ድምፅ 51 ለ44 በሆነ ውጤት የቀድሞ አቃቤ ሕግ ኤፕሪል ፔሪን በኢሊኖይ ግዛት የፌዴራል ዳኛ አድርጎ መርጧል።

ጆ ባይደን ካቀረቡት 30 እጩዎች ውስጥ 16ቱ በሴኔቱ የህግ ኮሚቴ የተገመገሙ ሲሆን ቀሪዎቹ 14 እጩዎችም በኮሚቴው ይፈተሻሉ ተብሏል። የአሜሪካ ህገ መንግሥት በፕሬዝደንቱ የሚቀርቡትን እጩ የፌዴራል ዳኞች ገምግሞ የማጽደቅ ሥልጣኑን ለሴኔቱ ሰጥቷል። የተቻለውን ያህል ዳኞች እንደሚሸሙ በሴኔቱ የዴሞክራቲክ ፓርቲው መሪ ቻክ ሹመር አስታውቀዋል።

ዶናልድ ትራምፕ በአራት ዓመታት የሥልጣን ዘመናቸው 234 የፌዴራል ዳኞችን የሾሙ ሲሆን በዚህም የፍትህ አካሉን ቀኝ ዘመም እንዲሆን አድርገዋል ተብሏል። በተጨማሪም በጠቅላይ ፍርድ ቤቱ የወግ አጥባቂ ዳኞችን በመሾም 6 ለ3 የበላይነት እንዲኖራቸው አድርገዋል። ባይደን በበኩላቸው በስልጣን ዘመናቸው 214 ዳኞችን ሴነቱ እንዲያጸድቅ አድርገዋል። በተጨማሪም ለዘብተኛ የሆኑትን ኬንታጂ ብራውን ጃክሰንን በጠቅላይ ፍርድ ቤት ዳኝነት ሾመዋል።

በአፍሪካ ቀንድ ያለው ውጥረት በቀጠለበት ሁኔታ ከሶማሊያ ተገንጥላ ራሷን በማስተዳደር ላይ ባለችው ሶማሊላንድ ዛሬ ፕሬዚደንታዊ ምርጫ ተካሂዷል። ሶማሊላንድ እንደ አውሮፓውያን አቆጣጠር 1991 ጀምሮ ከሶማሊያ ተገንጥላ ራሷን በማስተዳደር ላይ ስትሆን በሽብር ከምትናጠው ሶማሊያ አንጻር የሰላምና መረጋጋት ደሴት ተደርጋ ትታያለች። ሆኖም ግን ከዓለም አቀፉ ማህበረሰብ እውቅና አልተሰጣትም። በሀርጌሳ በመቶ የሚቆጠሩ ድምፅ ሰጪዎች ጎህ ከመቅደዱ በፊት በድምጽ መስጫ መ

ጣቢያዎች ተሰልፈው ተስተውለዋል። በሌሎችም የአገሪቱ ክፍሎች ሙቀቱ ከማየሉ በፊት በማለዳ ድምፅ ለመስጠት የወጡ ሰዎች ታይተዋል። የወቅቱ ፕሬዝደንት ሙሴ ቢሂ ተቀናቃኛቸው አብዱራህማን ሞሐመድ እንዲሁም ሌላው ተፎካካሪ ፋይሳል አሊ ዋራቤ

በማለዳ ድምፃቸውን ሰጥተዋል። ሶማሌላንድ ከኢትዮጵያ ጋር የባህር በር አጠቃቀምን በተመለከተ የመግባቢያ ስምምነት መፈራረሟን ተከትሎ በሶማሊያና በኢትዮጵያ መካከል ውጥረት መስፈኑ ባልተረጋጋው ቀጠና ሌላ ግጭት እንዳይነሳ ተሰግቷል።

ፕሬዚደንት ቢሂ ኢትዮጵያ በምትኩ ለሶማሌላንድ እውቅና ትሰጣለች ቢሉም የኢትዮጵያ መንግስት ይህን አላረጋገጠም። የስምምነቱ ዝርዝርም እስካሁን ይፋ አልሆነም። የቢሂ ተቀናቃኞች ስምምነቱን ሲነቅፉ አይስተዋሉም። ከእንደ አውሮፓን አቆጣጠር 2017 ጀምሮ በስልጣን ላይ የቆዩት ቢሂ በድጋሚ የሚመረጡ ከሆነ ስምምነቱን እንደሚያስቀጥሉ ይናገራሉ።

የሱዳን ሉዓላዊ ምክር ቤት የቻድ ድንበር መሻገሪያ ክፍት መሆኑ እንደሚቀጥል አስታወቀ። የምግብና ሌሎችንም እርዳታዎች ለማድረስ እጅግ አስፈላጊ የሆነውን የቻድ ድንበር መሻገሪያን ክፍት ማድረጉን እንደሚቀጥል የሱዳን ሉዓላዊ ምክር ቤት ዛሬ አስታውቋል አድሬ በሚል

የሚታወቀው የድንበር መተላለፊያ በዳርፉርና ኮርዶፋን ለሚገኙና ለረሃብ ለተጋለጡ ሰዎች እርዳታ ለማድረስ አስፈላጊ መሆኑን የረድኤት ድርጅቶች ይገልጻሉ። የመንግስት አካላት በበኩላቸው ድንበሩን ከፍቶ ማቆየት ለፈጥኖ ደራሽ ኃይሉ መሳሪያ ማስተላለፊያነት እንዲያገለግል ያደርጋል በሚል ተቃውመውታል።

በሀገሪቱ የተለያዩ ክፍሎች የሚገኙ ከ25 ሚሊዮን በላይ ሰዎች ለቸነፈር የተጋለጡ መሆናቸውን እንዲሁም በዳርፉር በሚገኝ አንድ መጠለያ ጣቢያ ረሃብ መግባቱን ባለሙያዎች አስታውቀዋል። በሱዳን ሁለቱ ተፋላሚ ጀነራሎች ወሳኝ ብለው የሚገልጹትን ወታደራዊ ድል በመሻታቸው ፖለቲካዊ መፍትሔ የመገኘቱን እድል አጥብቦታል። ጦርነቱ ከፈነዳበት ሚያዝያ 216 ወዲህ 11 ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል። የተባበሩት መንግስታት ተፈናቀል ሲል

ገልጾታል። ክቡራትና ክቡራን የምሽቱ ዜና በዚሁ ተጠቃሏል። ወደ ደረጀ ደስታ መራቸዋሉ እንግዶ ወልዴን ለዓለም ዜናዎቹ አመሰግናለሁኝ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የዛሬ ረቡዕ ህዳር 4 2017 ዓ ም ምሽት ዝግጅታችንን ነው። ዝግጅታችን ይቀጥላል።

ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ንጉሱ ታምሬ ከስቱዲዮ ዝግጅቱን ያቀናብርልናል። ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እንለፍ።

ታጣቂዎች ከጫካ እንዲመለሱ ለማድረግ ወላጆች በጅምላ መታሰራቸው ተገለጸ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ውስጥ የኦሮሞ ነጻነት ሰራዊት ታጣቂዎች ከጫካ ተመልሰው እጃቸውን እስኪሰጡ በጅምላ የታሰሩ ከአንድ መቶ በላይ ወላጆች ፍርድ ቤት ሳይቀርቡ ከአንድ መቶ ሰላሳ በላይ ወላጆች ፍርድ ቤት ሳይቀርቡ ሰባት ወራት መቆጠሩን የአካባቢው ነዋሪዎች ለአሜሪካ ድምፅ ገለጹ። የኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ጉዳዩ መረጃ እንደደረሰው አረጋግጧል።

ከክልልና የፌዴራል መንግስት መረጃ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጠው ዝርዝራላት።

በሆሮ ጉድር ወለጋ ዞን አሙር ወረዳ በጅምላ ታስረው ፍርድ ቤት አልቀረቡም የተባሉትን ሰዎች በተመለከተ ሶስት የተለያዩ ቤተሰቦችን አነጋግረናል። አቶ ደበሌ ተስፋዬ ከነዚህ አንዱ ሲሆኑ ቤተሰቦቻቸው በእስር ላይ እንደሚገኙ ገልጸዋል። እናትንና አባትን ጨምሮ ከአንድ መቶ ሰላሳ በላይ ሰዎች ምርመራ ሳይደረግባቸውና ፍርድ ቤት ሳይቀርቡም

ኦቦራ በተባለ ፖሊስ ጣቢያም ከታሰሩ ሰባት ወራቸው ነው። የሽነ ታጣቂዎች አባልናቸው የተባሉ ልጆቻቸው እጃቸውን ለመንግስት እንዲሰጡ አድርጉ በሚል ነው የታሰሩትም። ልጆቹ ራሳቸውን የቻሉ በመሆናቸው ቤተሰብ ኃላፊነት መውሰድ አይችልም። እንዴትስ በአንድ ወንጀል አንዱ ተጠያቂ ይሆናል? እናት የሁለት ዓመት ሕፃን ትታ ነው የታሰረችው። አባትም ታማሚ ነው።

ሌላው አቶ ደረጀ ቶለሳ የተባሉ የወረዳው ነዋሪ በበኩላቸው አባታቸው ታስረው ልጃቸውን ታጥቆ ከሚገኝበት ጫካ እንዲመልሱ መጠየቃቸውን ተናግረዋል። ራሱን ችሎ ለሚኖር ሰው እንዴት ቤተሰብ ኃላፊነት ይወስዳል? አባቴ በዕድሜያቸው ትልቅ ሰውናም ታማሚ ናቸው። ሕክምናም እያገኙ አይደለም። አሁን ቤተሰብ ስጋት ውስጥ ነው ያለውም

የክልልና የፌዴራል መንግስት መፍትሄ እንድሰጠን እንጠይቃለን። ሌላው ለደህንነታቸው ስለምሰጉ ስማቸውን እንዳንጠቅስ የጠየቁ ግለሰብም ቤተሰቦቻቸው እንደታሰሩባቸው ነግረውናል። እኛ ቤት ሳይሆን ከሌላ ቤተ ዘመድ ቤት የኦሮሞ ነጻነት ሰራዊት አባላት አሉ። ነገር ግን በአካባቢው የተገኘነው የቅርብ ዘመድ እኛ ስለሆንን እናትና ይቶችም ከታሰሩ ከሰባት ወራት በላይ ሆኗቸዋል። ምግብ የሚሰጣቸው ሰውም የለም።

እኔ ከሶስት ሕጻናት ወንድም እህቶቼ ጋራም ችግር ላይ ነን። አባታችን በህይወት የለም። በጣም ከባድ ነው። በጉዳዩ ላይ ከአሙር ወረዳ ፖሊስና አስተዳደር ከሆሮ ጉድሩ ወለጋ ዞን ከኦሮሚያ ክልል ጸጥታና አስተዳደር ቢሮ፣ የክልሉ አቃቢ ሕግ ቢሮ፣ የክልሉ ፖሊስ ኮሚሽንና ከፌዴራል መንግስት ኮሚኒኬሽን አገልግሎት መልስ ለማግኘት ያደረግነው ጥረት አልተሳካም። የወላጆቻቸው እስር ከሕግ ውጭ መሆኑን አስተያየቱን የሰጡን ልጆች ተናግረዋል። ግለሰቦቹ እንዲፈቱ ለወረዳና ለዞን ባለስልጣናት

አቤቱታ ማቅረባቸውን የመጀመሪያው አስተያየት ሰጪ እየገለጹ ሲሆን ምላሽ ባለማግኘታቸው ለኢትዮጵያ ሰብአዊ መብቶች ኮሚሽን አቤቱታ አቅርበው እየተጠባበቁ መሆኑን ተናግረዋል። የኮሚሽኑ የጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ በአእምሩ ወረዳ ወደ አንድ መቶ ሰላሳ ሰዎች በእስር ላይ እንደሚገኙ መረጃ ኮሚሽኑ እንዳለውና ጉዳዩን በቅርበት እየተከታተሉ መሆኑን ገልጸዋል። ይህንን ጉዳይ በተመለከተ ለእኛም ብቻ አቤቱታ አቅርበዋል በዛ አእምሩ ወረዳ ላይ

ቤተሰቦቻችን እስከ ሰባት ወር ያለ ፍርድ ቤት ሳይሄዱ ወይ ማስሌሳ የተሰጣቸው ለሰባት ወራት ታስሯል፣ የሚል አቤቱታ አቅርቦልናል። ያቀረቡትን አቤቱታንም መሰረት አድርገን የምመለከታቸው።

የፀጥታ አካላትን ለማነጋገር ሙከራ አድርገናል። የፀጥታ አካሉም የዚህ ጉዳይ በቦታው ድረስ ተገኝተን ማን ነው ረዥም ጊዜ ታሰረ፣ ማን ነው ፍርድ ቤት ያልቀረበው ይህንን አጣርተን ምላሽና ማስተያየን እንሰጣለን የሚል ሃሳብ አቅርቧል። እኛም በዚህ ጉዳይ ላይ እየሄዱበት መሆኑንም እየተከታተልን ያለ ነው ማለት ነው። የኢትዮጵያ መንግስት ሸኔ እያለ የሚጠራቸውና በህዝብ ተወካዮች ምክር ቤት በአሸባሪነት በተፈረጁት በኦሮሞ ነጻነት ታጣቂዎችና በመንግስት የፀጥታ ሀይሎች መካከል

ኦሮሚያ ክልል ግጭት ከተጀመረ ከስድስት ዓመታት በላይ ተቆጥሯል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የምትከታተሉት ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ህዳር 4 2017 ዓ ም ዝግጅታችንን ነበር የሰማችሁት። የእለቱ አብይ ዜና ነበር አሁን

የወደ ትንታኔው መጽሔት ይቀጥላል።

ጋሞ ዞን ውስጥ ታስረው ይገኛሉ የተባሉ ከ80 በላይ ሰዎች እንዲለቀቁ ቤተሰቦቻቸው ጠየቁ። በአርባ ምንጭ ዙሪያ ወረዳ ከዘይሴ ብሔረሰብ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘ ግጭት ታስረው እስር ቤት የቀሩ 80 ሰዎች በፖሊስና በፍርድ ቤት ምልልስ በመጉላላት መሆናቸውን የታሳሪ ቤተሰቦችና አንድ የፓርላማ አባል ገለጹ።

አቃቤ ሕጎቹ በተከሳሾቹ ላይ ሕገ መንግስታዊ ስርዓቱን በኃይል ማፍረስ የሚል ክስ መስርቶባቸዋል። የቤተሰብ አባላቱ ግን ግለሰቦቹ ራስን በራስ የማስተዳደር ጥያቄ ከመጠየቅ በስተቀር የሰሩት ወንጀል የለም ሲሉ መከራከሪያ አቅርበዋል። የአርባ ምንጭ ዙሪያ ወረዳ ፖሊስ አዛዥ ምክትል ኢንስፔክተር አምሳሉ ሃንኮ በወረዳው ከህግ አግባብ ውጭ የታሰረ ሰው የለም ሲሉ ምላሽ ሰጥተዋል።

የኢትዮጵያ ሰብአዊ መብቶች ኮሚሽን አቤቱታ ቀርቦ ክትትል በማድረግ ላይ መሆኑን ገልጿል። ዮናታን ዘብዲዮስ ዝርዝር አለው። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳም ከልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘ በነበረው ግጭት ታስረው ከነበሩት ውስጥ ሳይፈቱ የቀሩት ከ80 በላይ ሰዎች ከእስር እንዲለቀቁ በሕዝብ ተወካዮች ምክር ቤት የዘይሴ ብሔረሰብ ተወካይ አቶ አብርሃም ኦሊሸ ጠይቀዋል።

ከሰማኒያ በላይ አሁንም ማረሚያ ታስሮ ነው ያለ እነዛ ባለፈው ስልሳ ሰዎችና ከዛ በላይ የሆኑትን በነፃ የፌዴራሉ ከፍተኛ ፍርድ ቤት እዚያው አርባ ምንጭ ላይ የፈቷቸውን ሰዎች መልሰው አስረዋቸዋል። አሁን ከነዛ ውስጥ አርባ ሰባት ዛሬ ነው ለቀቁ የሚባል እንትን የሰማው ነው። ይህን ራሱ እኮ እንግዲህ አስተማማኝነቱ ለነገም የለውም የምለው ከዚህ የተነሳ ስለ ዘይሴ ልዩ ወረዳ መዋቅር ወይም የዘይሴ ብሔረሰብ በራሱ መልክዓ ምድር ላይ

ራሱን በራሱ የማስተዳደር ጥያቄን እንዳያነሳ ነው እየተደረገ ያለው ማለት። ስለዚህ ይሄ ራስን በራስ ማስተዳደሩ በኢፌዴሪ ህገ መንግስትም ሆነ በአሁኑ በደቡብ ኢትዮጵያ ክልል ህገ መንግስት ያለው የዚህ ብሔረሰብ በራሱ መልክዓ ምድር ራሱን በራሱ ማስተዳደሩ ሳይፈቀድለት መቼም ቢሆን ነፃነቱ አይከብርለትም። ተፈቶም አስተማማኝ በሆነ ሁኔታ ወደ ሰላም ተመልሶ የራሱን የልማት ስራ መስራት አይችልም።

መሰደድ ነው መባረር። አሁንም እንኳን መምሪያ ላይ እየቀጠቀጡ እንዳሉ ነው። አሁን ዛሬም የተደወለ በደቡብ ኢትዮጵያ ክልል ምክር ቤት አባል የሆኑት ባለቤታቸው ያለመከሰስ መብታቸው ሳይነሳ ለወራት በእስር ላይ እንደሚገኙ የገለጹት ወይዘሮ በለስ ክበቡ ባለቤታቸው የማወቅር ጥያቄ ከማንሳት በስተቀር የሰሩት ወንጀል የለም ሲሉ መከራከሪያ አቅርበዋል።

ከዛ ማረሚያ ከሄደ በኋላ ደግሞ ድጋሚ በሀምሳ ሺህ ብር ዋስ ብሎ ዞን ፍርድ ቤት ከለቀቀ በኋላ እንደገና ደግሞ ማገጃ ደብዳቤ አስከብተው እስከ ዛሬ ይሄው ማረሚያ ነው ያለ ምንም ባላጠፋው ከኪሳቸው ባስቀመጡ ጭጉጥ ከሱ ቤት ነው ብሎ እስካሁን ማረሚያ ነው ያለው። በደህንነት ስጋት ስማቸው እንዳይገለጽ ጠየቁን። አንድ የዘይሴ ደንብል ቀበሌ ነዋሪ ለአሜሪካ ድምፅ በሰጡት አስተያየትም ጥቅምት 26 ቀን 2017 ዓ ም ታሰሩትን

አቶ ዋቅጅራ ዋለ ዮሐንስ የተባሉ የኢዘማ ፓርቲ አመራር እንግልት እንደደረሰባቸው ገልጿል። ከዛ አካባቢ ይዘው ወደዚህ መምሪያ ላይ አምጥተው አንድ ሁለት ሳምንቻ ቆይተው አሁን በቀደም ወደ ቅዳሜ ሌታ ወደ ፖሊስ ጣቢያ ወደ ዙሪያ ፖሊስ ታቢያ ያሳልፈዋል። ግን በጣም ጎትተውታል። አዎ የኢዘማ አመራር ባለሙ አንቶን እንደ አመራር ሌላኛው ጣቢያ ላይ ልዘይፍ ደንግል ጣቢያ ላይ ነበረና በጣም ጎትተውታል። ግዶ ላይ ማክሰኞ አካባቢ አምጥተው

መክሰኞ ባዶ አግሮ ሮብ አካባቢ ወደ ስምንት ሰዓት አካባቢ እንደቀመሰ ነው ትለኛ ማቆ። ምክትል ኢንስፔክተር አምሳሉ ሃንኮ በወረዳው ከህግ አግባብ ውጪ የታሰረ ሰው የለም ሲሉ ምላሽ ሰጥተዋል። ከዚህ ውጪ ግን ዝርዝር መረጃ ለመስጠት ፈቃደኛ አልሆኑም። አቃቤ ህግ ሕገ መንግስቱንና ሕገ መንግስታዊ ስርዓቱን በኃይል ለማፍረስ ሞክረዋል በሚል ከከሰሳቸው ሰዎች መካከል

60 ሰዎች ባለፈው ሳምንት የፌዴራል ከፍተኛ ፍርድ ቤት ተዘዋዋሪ ምድብ ችሎት አርባ ምንጭ ከተማ በዋለው ችሎት በነፃ እንዳሰናበታቸው ነዋሪዎች ተናግሯል። በአርባ ምንጭ ከተማ በሚገኙ ፖሊስ ጣቢያዎችና በአርባ ምንጭ ዙሪያ ወረዳ ጣቢያዎች ታስሯል ካሏቸው ከ120 በላይ ሰዎች ውስጥ ወንድማቸውን ጨምሮም 14 ሰዎች ትናንትና መፈታታቸውን የተናገሩት አቶ አሻግር አካልሞ ባለፈው አርብ ደግሞ 34 ሰዎች በከፍተኛ ፍርድ ቤት በከፍተኛ ፍርድ ቤት ነፃ ናችሁ ተብሎ መለቀቃቸውን ገልጿል።

የአሜሪካ ድምፅ ያነጋግራቸውም የኢትዮጵያ ሰብዓዊ መብቶች ኮሚሽን የሐዋሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ በጋሻው እሼቱም በአርባ ምንጭ ዙሪያ ወረዳ አራት የዘይሴ ቀበሌዎች ውስጥ የመብት ጥሰት አቤቱታ ለኮሚሽኑ መቅረቡና ክትትል በማድረግ ላይ ስለመሆናቸው የክትትሉንም ዝርዝር ውጤት በቀጣይ በሪፖርት እንደሚያሳውቁ ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዎስ ሐዋሳም

ከሀያ በላይ የመከላከያ ሰራዊት አባላት በእስር ላይ እንደሚገኙ ቤተሰቦችና የመብት ድርጅት ገለጸ። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ታስረው ከነበሩ የትግራይ ተወላጅ የመከላከያ ሰራዊት አባላት መካከል ሀያ አንድ እስረኞች አሁንም በእስር ላይ እንደሚገኙ ጉዳያቸውን ሲከታተል የቆየው ሂውማን ራይትስ ፈርስት የተባለ የመብት ተሟጋች ድርጅት አስታወቀ።

የታሳሪዎቹ ቤተሰቦች በበኩላቸው ቤተሰቦቻቸው በምዕረት እንዲፈቱ ከተወሰነላቸው በኋላ በመረጃ ስህተት ምክንያት ሊለቀቁ እንዳልቻሉ ተናግረዋል። ፍትህ ሚኒስቴር በበኩሉ የታሳሪዎቹ ጉዳይ በቅርቡ መታየት እንደሚጀምር አስታውቋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል። ዶክተር ኢትባረክ ተፈሪ የተባሉ አስተያየት ሰጪ በእስር ላይ ይገኛሉ ከተባሉት 21 ሰዎች መካከል አንዱ ጥቅምት 25 ቀን

2013 ዓ ም የታሰሩት ወንድማቸው እንደሚገኙበት ገልጸው በተያዘው የኢትዮጵያውያን አዲስ ዓመት በምህረት እንዲለቀቁ ውሳኔ አግኝተው እንደነበር ይናገራሉ። ቃሊቲ የሚገኙ እስረኛ ወንድማቸው ስም ቢጠቀስ ለወንድማቸው ደህንነት እንደሚሰጉ የገለጹት ዶክተር ኢትባረክ በመረጃ ስህተት ምክንያት የምህረቱ ተጠቃሚ አለመሆናቸውን ተናግረዋል። በአግባቡ የአለመጻፍና የአለማስተላለፍ እጃቸው ላይ ይዘው

ሰዎቹ እንዳይፈቱ አደረጉ። በጣም አስቸጋሪ ጉዳይ ነው። ያደረጉ የታመሙ ሰዎችም አሉ። መፍትሄ ያልሰጧቸው ሁለት ወር ሆናቸው። ያልተለቀቀበት ምክንያት አሁን ምንድን ነው የእርስዎ ወንድም? ማር ቀንሰው አስገቡት ወረቀቱን ተስተካክለው ከመከላከያ ቱር ሚኒስተር ሄደ ቦርዱ አይተ የፈረመበት የጠቅላላ ፕሬዚዳንታዊ ሀገር ጉዳይ

ወይም ደግሞ ፌዴራል ፕሬዚደንትም የፈረሙበት ያለ አሁንም ጉባኤ መታየት አለበት ብሎ ማሸት የፍትህ ሚኒስቴር ችግር ነው። ሌላው አስተያየት ሰጪ አቶ ጉዑስ ትርፈ ለሰላሳ ዓመታት የኢትዮጵያ መከላከያ ሰራዊት አባል ሆኖ የሰራ ወንድማቸው የሰሜን ኢትዮጵያው ጦርነት በተቀሰቀሰ ማግስት ከሥራ ምድቡ ተይዞ መታሰሩንና ላለፉት አራት ዓመታት በእስር ላይ መሆኑን ተናግረዋል።

ወንድማቸው በአዲስ አበባ ቃሊቲ ማረሚያ ቤት ታስረው እንደሚገኝ የገለጹት አቶ ጉዑሽ በይቅርታ እንዲፈታ ከተወሰነለት በኋላ በመረጃ ስህተት ምክንያት አለመፈታቱን ጠቅሰዋል። ምህረት ተደርጎለታል። ከነዛ በመቶ ሰዓ ስምንቱ ስድስት ሰዎች ቆሩ። ከዛ ሲቆሩ ያስቆራቸው ምክንያት ሆን ብሎ ዝም ብሎ እንጂ መንግስት ምህረት አድርጓል ለግማሻቸው በአርግ በመጨመር ለግማሻቸው ደግሞ ከባአርጋቸው በታች በማድረግ ግማሻቸው ደግሞ ፍርዳቸው

በመጨመር ወንድሜ አሁን አስራ አምስት ዓመት ከስድስት ወር ነው የሚለው ፍርዱ። ምህረት ተዘርጎለት የመጣ ደግሞ አስራ ስድስት ዓመት ጉለ ነው የመጣ። ስድስት ወር ስለጨመረ መውጣት የለበትም። ሙሎ ሙሎ ይዞታል። እዛ ህቲ ሚኒስተር ማ ወደ አምስት ጊዜ ስድስት ጊዜ ተመላለስን። ተቀብለናል። ተስተካክሎ መጡ። አስተካክልነዋል። ግን ያስፈርመዋለን የሚፈርሞ አካል ግን የጠፋ በቃ። ከሰሜን ኢትዮጵያው ጦርነት ጋር ተያይዞ የታሰሩት የትግራይ ተወላጅ የመከላከያ ሰራዊት አባላት ጉዳይን ላለፉት አራት ዓመታት ሲከታተል መቆየቱን የተናገረው

ሂማን ራይትስ ፈርስት የተባለ ኢትዮጵያዊ የመብት ተማዋጋጭ ድርጅት እስካሁን ያልተፈቱ ታሳሪዎች መኖራቸውን አስታውቋል። የድርጅቱ ምክትል ዲሬክተር አቶ መብርሄ ብርሃነ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የኢትዮጵያ መከላከያ ሚኒስቴር በአዲሱ ዓመት መግቢያ ላይ በርካታ ታሳሪዎችን በምህረት መልቀቁን አድንቀው ሆኖም አሁንም በምህረት ያልተለቀቁ መኖራቸውን በምርመራ ማረጋገጣቸውን ገልጸዋል። አጠቃላይ የተፈቱት በሙሉ ናቸው ወይስ የቀሩ አሉ? የሚል ዳሰሳ

ለማድረግ ሞክረናል። ከታሳሪ ቤተሰቦች፣ በእስር ላይ ከነበሩ እና በይቅርታ በአዲስ አበባ ምክንያት በማድረግ ከተፈቱ ሰዎች እና ከሌሎች ምንጮች አጠቃላይ ወደ ሀያ አንድ የሚሆኑ በአስራ አንድ ቦታዎች ማለትም በደብረ ታቦር፣ በባህር ዳር፣ ደብረ ማርቆስ፣ በእንጅባራ

እና ሌሎች በሀዋሳም በቃሊቲም እንደዚሁም በታጠቅም እንደሚገኙ በኛ በኩል ባደረግነው ነው የዳሰሳ ጥናት ማረጋገጥ ችለናል። ስለዚህ ጉዳይ በአሜሪካ ድምፅ የተጠየቀው የፍትህ ሚኒስቴር በበኩሉ የታሳሪዎቹ ጉዳይ በቅርቡ መታየት እንደሚጀምር አስታውቋል። በሚኒስቴር መስሪያ ቤቱ ስር የሚገኘው የይቅርታና ምሕረት ቦርድ ጽህፈት ቤት ኃላፊ ተወካይ ወይኒ ገብረ ሚካኤል ለአሜሪካ ድምፅ በሰጡት ማብራሪያ በቅርቡ ቦርዱ ሲሰበሰብ ጉዳያቸው ይታያል

ለቤተሰቦቻቸውም ይኸው መረጃ ተነግረዋቸዋል፣ ብለዋል። በጉዳዩ ላይ ዝርዝር መረጃ ከመስጠት ግን ተቆጥበዋል። ቤተሰቦቻችን እስካሁን አልተፈቱም ካሉን አስተያየት ሰጪዎች አንዱ የሆኑት አቶ ጉዑሽ ትርፈ ስለ ሁኔታው ለማስረዳት ወደ ትግራይ ጊዜያዊ አስተዳደር የጸጥታ ዘርፍ ጽህፈት ቤት ብንሄድም ሰሚ አላገኘንም፣ በአግባቡም አላስተናገዱንም ብለዋል። በቅሬታው ዙሪያ ከክልሉ ጊዜያዊ አስተዳደር ቃል አቀባይ አቶ ረዳአይ ሐልፎም አስተያየት ለማግኘት ብንጥርም

የእጅ ስልካቸው ስለማይነሳ ለዛሬ አልተሳካም። አቶ መብሪ ብርሃነ በበኩላቸው የታሳሪዎቹ ጉዳይ በአስቸኳይ መፍትሄ ሊሰጠው ይገባል ብለዋል። ይህ የፌዴራልና የጊዜ አስተዳደሩ ደግመው ሊነጋገሩበት ይገባል። ለምን ላይ ያልተፋጭጡ ነው? መነጋገር አለባቸው ብለን በኛ በኩል መልዕክት ማስተላለፍ እንፈልጋለን። የኢትዮጵያ መከላከያ ሚኒስቴር ባለፈው ዓመት መጨረሻ ላይ ባወጣው መግለጫ የ2017 አዲስ ዓመትን አስመልክቶ

ጉዳያቸው በወታደራዊ ፍርድ ቤቶች ታይቶ እስከ ሞት ቅጣት የሚደርስ ፍርድ የተወሰነባቸው 178 የሰራዊት አባላት በምህረት እንዲለቀቁ መንግሥት መወሰኑን አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ከሶማሊያ ተለይታ የራስ ገዝ አስተዳደር የመሰረተችው ሶማሌላንድ ዛሬ ረቡዕ ምርጫ እያካሄደች ነው።

በአፍሪካ ቀንድ ያለው ውጥረት እያየለ ባለበት ወቅት በሚካሄደው በዚህ ምርጫ መራጮች ከሶስት ፕሬዚደንታዊ እጩዎች መካከል አንዱን ይመርጣሉ። በሶማሌላንድ የሚኖሩ ኢትዮጵያውያንም ማንም ቢያሸንፍ ኢትዮጵያና ሶማሌላንድ ያላቸው መልካም ግንኙነት እንደሚቀጥል ተስፋቸውን ገልጸዋል። የአፍሪካ ቀንድ ዘጋቢ ሃሩን ማሩፍ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ ቆየ ታቀርበዋለች

በሶማሌላንድ ዛሬ እየተካሄደ ባለው ምርጫ በስድስት ክልሎች በተቋቋሙት የምርጫ ጣቢያዎች ረጃጅም ሰልፎች ታይተዋል። ፕሬዚዳንቱ ሙሴ ቢሂ አብዲና የዋና ተቃዋሚ ፓርቲ መሪ አብድራህማን መሐመድ አብዱላሂ ኢሮ በዋና ከተማዋ ሀርጌሳ ድምፃቸውን የሰጡ ሲሆን ዜጎች በሰላማዊ መንገድ እንዲመርጡ አሳስበዋል። ጉሌድ አህመድ ጃማ በሶማሌላንድ ታዋቂ የሰብአዊ መብት ጠበቃና

ተንታኝ ሲሆኑ ሀርጌሳ በሚገኝ ድምፅ መስጫ ጣቢያ ድምፃቸውን ከሰጡ በኋላ ለአሜሪካ ድምፅ አስተያየታቸውን አጋርተዋል።

በሶማሌላንድ ሁሉም ክልሎች ድምፅ መስጠት ተጀምሯል። የምርጫ ጣቢያዎቹ በጠዋት ተከፍተዋል። አንዳንድ ቦታዎች ላይ መዘግየት ቢኖርም፣ መጨረሻ ላይ ግን ሁሉም ቦታ ተጀምሯል። ሰዎችም ያለ ችግር ድምፅ እየሰጡ ነው። ከድምፅ አሰጣጡ ሂደት ቅልጥፍና ጋር በተያያዘ ከባለድርሻ አካላትም ሆነ ከተፎካካሪዎች እስካሁን የቀረበ ቅሬታ የለም።

ጉላይ ዳክለው ተፎካካሪዎች የምርጫ ቅስቀሳ ሲያካሂዱ ከቆዩባቸው ዋና ዋና ጉዳዮች መካከል ኢኮኖሚ፣ ሀገራዊ እውቅና፣ የውጭ ጉዳይ እንዲሁም ሰላምና ደህንነት እንደሚገኙበት አስረድተዋል።

ሶ የሶማሌላንድ ኢኮኖሚ በጣም ደካማ ሁኔታ ላይ ነው ያለው። ሶማሌላንድ ድሀ ሀገር ናት። በዓለም ላይ ካሉ ድሀ ሀገሮችም ትመደባለች። ምንም አታመርትም። ሶማሌላንድ ላይ ጥቅም ላይ የሚውሉ አብዛኞቹ ነገሮች ከውጭ ነው የሚገቡት። ሶማሌላንድ ወደ ውጭ የምትልከው የቀንድ ከብት ብቻ ሲሆን ከውጭ በሚላክ ገንዘብ የተወሰነ ገንዘብ ታገኛለች።

በዚህ የተነሳ ኢኮኖሚዋ ደካማ ነው። የስራ አጡ ቁጥርም ከፍተኛ ነው። ከፍተኛ የተማረ ሰው ፍልሰት አለ። አብዛኛው ወጣት ሶማሊያ ለቆ ስለሚሰደድ ኢኮኖሚውን መጥፎ ሁኔታ ውስጥ ይጥለዋል። ስለዚህ ይሄ የወጣቶች ድምፃቸውን በሚሰጡበት ወቅት ግምት ውስጥ የሚያስገቡት ቁልፍ ጉዳይ ነው።

ሶማሌላንድ ውስጥ በመቶዎች የሚቆጠሩ ኢትዮጵያውያን ይኖራሉ። አብዛኞቹ ተቀጣሪ ሰራተኞች ሲሆኑ አንዳንዶቹ እንደ የመን እና ሳውዲ አረቢያ የመሳሰሉ የመካከለኛው ምስራቅ ሀገራት ለመሸጋገር ሳውዲ አረቢያን ይጠቀማሉ። በሐርጌሳ ለረጅም ዓመታት የኖሩ ኢትዮጵያውያን ታዲያ የሶማሌላንድ ነዋሪዎች መሪያቸውን ለመምረጥ መብታቸውን ሲጠቀሙ ማየታቸው እንደሚያስደስታቸው ተናግረዋል።

ከነዚህ አንዱ አናስ ዩሱፍ እንደ አውሮፓያን አቆጣጠር ከ2019 ጀምሮ ባህር ጌሳ ነዋሪ ነው። ሰዎች ድምፃቸውን እየሰጡ ነው። የአንድ ሰው ድምፅ የአንድ ሰው ምርጫ ነው። ሁሉም ለሚፈልገው ሰው ነው ድምፁን እየሰጠ ያለው። እኛ ድምፅ አንሰጥም ወይም አንመረጥም፣ ነገር ግን የሚሆነውን እንከታተላለን። እንደ እግዚአብሔር ፍቃድ ሁሉም በሰላም ይጠናቀቃል። በጥር ወር በሶማሌላንድ እና በኢትዮጵያ መካከል

የባህር በር እና ሀገራዊ እውቅና ለማግኘት የተፈረመውን የመግባቢያ ስምምነት ዕጣ ፈንታን አስመልክቶ አስተያየቱን የተጠየቀው አናስ ማንም ቢያሸንፍ በሁለቱ ሀገራት መካከል ያለው ግንኙነት ይቀጥላል ብሎ ተስፋ እንደሚያደርግ ገልጿል። ተሕሪር ኩን

ከእግዚአብሔር ጋር የሁለቱ ግንኙነት እንደሚቀጥል ተስፋ እናደርጋለን። አሁን በስልጣን ላይ ያለውም ሆነ አዲስ የሚመጣው ግንኙነቱን ይቀጥላሉ። ሙሴም ተመልሰው ስልጣን ቢይዙ ወይም ኢሮ ስልጣን ቢረከቡ ሁለቱም ዜጎች ናቸው። ሙሴ አህመድ። ሌላው ባህር ጌሳ በፀጉር አስተካካይነት የሚሰራ ኢትዮጵያዊ ነው። ሴፊያም ባንወረጋ ሴፊያም

በመልካም ነው የማየው። ሁሉም በጥሩ ሁኔታ እየሄደ ነው። ሶማሌላንድ ውስጥ ለ14 ዓመታት ኖር ያለው ምንም መጥፎ ነገር አይቼ አላውቅም። ዴሞክራሲና ተስፋ ያለበት አገር ነው። ምርጫውም ጥሩ እየሄደ ነው። ሙሴም በሶማሌላንድ እንደሚኖሩ ሌሎች ኢትዮጵያውያን ኢትዮጵያና ሶማሌላንድ ጥሩ ግንኙነታቸውን ያስቀጥላሉ ብሎ ተስፋ ያደርጋል።

ሁለቱ መንግስታት አብረው ቢሰሩ ጥሩ ነው። ማደግ ይችላሉ። ይሆናል ብዬ የምጠብቀውም እሱን ነው። ሶማሌላንድ ከፍተኛ ለመረጋጋት በበዛበት ቀጠና ውስጥ ሰላም ማስፈን በመቻሏ በርካታ አድናቆት ይቸራታል። ኢትዮጵያዊ ሙክታርም በዚህ ይስማማል። ዋንካይሜ ኢትዮጵያ አርጌሳ ከኢትዮጵያ ነው የመጣሁት። አርጌሳ ውስጥ ለስድስት አመት ኖር ያለው

ሁሌም ሰላም አለ። ጥሩ ሰዎች ናቸው። ማታ ማታ እኩለ ሌሊት ድረስ በእግር መሄድ ይቻላል። የትም መንቀሳቀስ ይቻላል። እግዚአብሔር ይመስገን ሁሉም ሰላም ነው። ነጻነት አለ። ጉሌድ አሁን በስልጣን ላይ ያሉት ሙሴ ቢሂ አብዲ ካሸነፉ የመግባቢያ ስምምነቱን ተፈጻሚ እንደሚያደርጉ ይናገራሉ። ተቃዋሚዎች ግን ስምምነቱን የሚቀበሉት በገደብ ነው ይላሉ።

የፖለቲካ አመራሩ በተለይ ሁለቱ ዋና ተፎካካሪዎች ከባህር በር ጋር በተያያዘ ከኢትዮጵያ ጋር አንድ አይነት ስምምነት በማድረጉ ላይ ሁሉም ተመሳሳይ አቋም አላቸው።

ተቃዋሚው ግን ምናልባት መጀመሪያ በመግባቢያ ስምምነቱ ላይ ምን እንዳለ ማየት ሊፈልጉ ይችላሉ። ምክንያቱም አላዩትም። ሰነዱ ለሕዝቡ ይፋ አልተደረገም። ሕዝቡ ተወያይቶበት ግልጽ የሆነ ሂደት መኖር አለበት ይላሉ። ስለዚህ ቢቀበሉትም በተወሰነ ገደብ ነው። አሁን በሱ ጉዳይ አስተያየት መስጠት አይፈልጉም። ገዢው ፓርቲ ግን ከተመረጠ ስምምነቱን ወደ ህጋዊ ማዕቀፍ ማምጣት ይፈልጋሉ። ስለዚህ የመግባቢያ ስምምነቱ ይቀጥላል

ወይም አይቀጥል የሚለው በአሸናፊው ላይ ይወሰናል። ሶማሊያ በበኩሏ የመግባቢያ ሰነዱ ህገወጥና ሉዓላዊነቷን የሚዳፈር ነው ስትል የምትከስ ሲሆን ኢትዮጵያና ሶማሌላንድ በበኩላቸው ክሷን አይቀበሉትም። በሀሩን ማሩፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ባይደን እና የእስራኤል ፕሬዚደንት ግጭቶች መቆም እንዳለባቸው አሳስበዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትላንት ማክሰኞ የእስራኤልን ፕሬዚደንት ሲያስተናግዱ፣ ተመራጩ ፕሬዚደንት ዶናልድ ትራምፕ ከእስራኤሉ መሪ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር የተለያዩ የስልክ ጥሪዎችን አድርገዋል።

በአንድ ወቅት የተካሄዱ እነዚህ ሁለት ንግግሮች በጋዛና ሊባኖስ ግጭቶች ላይ ያተኮሩ ሲሆን በሃማስ የተያዙ ታጋቾች እንደሚፈቱ ተስፋ አድርገዋል። የቪኦኤው የዋይት ሀውስ ዘጋቢ አኒታ ፓውል ከዋሽንግተን ተከታዩን ዘግባለች። እንደሚከተለው ይቀርባል። ሰላም የማግኛው መንገድ በቀጥታ የሚያልፈው በዚህ በኩል ነው። ዋሽንግተን ጋዛ ውስጥ በሚካሄደው የእስራኤል ዘመቻ ዋና ደጋፊ ነች። ፕሬዚደንት ጆ ባይደን ትላንት ማክሰኞ

የወግ ርዕሰ ብሔሩን የእስራኤል ፕሬዚደንት አይዛክ ሄርዞግን በተቀበሉበት ወቅት ድጋፋቸውን በድጋሚ አረጋግጠዋል። ለእስራኤል ያለኝ ቁርጠኝነት እንደ ብረት የጠነከረ ነው። ጥልቅ ወዳጅነት እንጋራለን። እዚህ በመገኘቶ በድጋሚ ላመሰግኖ እፈልጋለሁ። የእስራኤል ፕሬዚደንት አይዛክ ሄርዞግ።

ነገር ግን በመጀመሪያና ከሁሉም በላይ ታጋቾቹን ወደ ቤታቸው መመለስ አለብን። ባይደን እስማማለሁ፣ እና ሁሉም የሚጀምረው ደግሞ ከቴሄራን ነው። ሁሉም የሚጀምረው በክፉ ግዛት ውስጥ ነው። ቴሄራን ውስጥ ከወኪሎች ጋር በመሆን የእስራኤል መንግሥትን ለማጥፋት

የኒኩሌር ጦር መሳሪያ በመሻት መረጋጋትን፣ ደህንነትና ሰላም ለማደናቀፍ የተቻላቸውን ሁሉ እያደረጉ ነው። ሄርዞግ በኋላ ላይ እንደተናገሩት ከባይደን ጋር ያደረግናቸው ንግግሮች ግልጽና ቀጥተኛ ነበሩ ብለዋል። ከአንድ ቀን በፊት በዋሽንግተን በተካሄደው የአይሁድ ድርጅቶች ስብሰባ ላይ ሄርዞግ ተመራጩን ፕሬዚደንት ዶናልድ ትረምፕን እንኳን ደስ አሎት በማለት የሰላም ጠበቃና የእስራኤል ታላቅ ወዳጅ ሲሉ ጠርተዋቸዋል።

ትረምፕ ከቅርብ ቀናት ወዲህ የእስራኤልን ከፍተኛ ሥራ አስፈጻሚ ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በተደጋጋሚ አነጋግረዋል። የእስራኤል ፕሬዚደንት አይዛክ ሄርዞግም እንዲህ ይላሉ። ታጋቾቻችንን በአስቸኳይ ወደ አገራቸው መመለስ እንደሚያስፈልግ ተነጋግረናል። ፕሬዚዳንት ትራምፕ ለእስራኤል ያላቸው ፍቅር በድጋሚ ገልጸዋል።

ለወዳጅነታችሁ አመስግኜ ስኬታማ እንዲሆኑ ተመኝችላችኋለሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትላንት ማክሰኞ እንዳስታወቀው እስራኤል ተጨማሪ ሰብዓዊ እርዳታ ወደ ጋዛ በመፍቀድ ረገድ መጠነኛ መሻሻል አድርጋለች ብሏል። ስለሆነም ዋሽንግተን ከዚህ በፊት የጦር መሳሪያ ዝውውሮችን ለመገደብ ያስቀመጠችውን ማስጠንቀቂያ ተግባራዊ አታደርግም። ቬዳንት ፓቴል፣ የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ

Uh, we've seen some uh, progress being made. We would like to see uh, some more changes happen. We believe that. አንዳንድ የተደረጉ መሻሻሎችን ተመልክተናል። አንዳንድ ተጨማሪ ለውጦች እንዲደረጉ እንፈልጋለን። ያ የአሜሪካ ጣልቃ ገብነት ባይኖር ኖሮ እነዚህ ለውጦች በጭራሽ ላይሆኑ እንደሚችሉ እናምናለን። የእርዳታ ድርጅቶች ሁኔታው አሳሳቢ ነው ይላሉ።

በቅርቡ ከእስራኤል ጋዛ ድንበር የተመለሱት የራንድ ኮርፖሬሽን ከፍተኛ የፖለቲካ ሳይንስ ምሁር ራፋኤል ኮህን ለቪኦኤ እንደተናገሩት በዋናው መተላለፊያ ላይ የእርዳታ ክምችቶችን ማየታቸውና እስራኤል የእርዳታውን መጠን በጥቅምት ወር ጥቂት ነበር ሲሉ ከጠሩት አንጻር ከፍ ያደረገች ይመስላል ብለዋል። ኮህን ትራምፕ ስልጣኑን ከተረከቡ በኋላ አጠቃላይ ሁኔታው ሊለወጥ ይችላል ይላሉ።

ትራምፕ የጦርነት ልክ ወደ ስልጣን እንደተመለሱ ተጠናቆ ማየት እንደሚፈልጉ በግልጽ የተናገሩ ይመስለኛል። ለጠቅላይ ሚኒስትር ኔታንያው ማስተላልፈዋል ተብሎ የታሰበው መልእክትም ያ ነው። በተመሳሳይም ፕሬዚዳንት ትራምፕ ከፕሬዚዳንት ባይደን ይልቅ በተለይም ኢራን ላይ ትንሽ ጠንከር ያለ እርምጃ ወደ መውሰድ የሚያዘንብሉ ይመስለኛል። ጊዜም ዋናው ነገር ነው። ኢራን ከሁለቱም ጋዛ ከሚገኘው የሐማስ ታጣቂ ቡድንና ከሂዝቦላ ጀርባ ያለች ኃይል ናት።

ከቅርብ ወራት ወዲህ እስራኤል ወደ ሊባኖስ ዘልቃ በመግባቷ ሰፋ ያለ ክልላዊ ጦርነት ሊፈጠር ይችላል የሚል ስጋት አሳድረዋል። አድማጮች የምትከታተሉት ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ህዳር አራት 2017 ዓ.ም ዝግጅታችንን ነው።

አሁን የፕሮግራማችን የመጀመሪያውን ክፍል አጠናቀን ወደ ሁለተኛው አጋማሽ ላይ የደረስን ነው። በቅድሚያ የምንመለከተው ወዲህ ወደ ዩናይትድ ስቴትስ ምርጫ ያመጣናል።

በዩናይትድ ስቴትስ የምርጫ ታሪክ ዳግም ወደ ዋይት ሀውስ ለመመለስ ሁለተኛ እድል ያገኙት ሁለተኛው ፕሬዚደንት ባለፈው ሳምንት በተካሄደው ፕሬዚደንታዊ ምርጫ ወደ ዋይት ሀውስ የሚመለሱበትን ያልተጠበቀ ከፍተኛ ድምፅ ያገኙት የቀድሞ ፕሬዚደንት ዶናልድ ትራምፕ ለዚህ ስኬት ያበቋቸው ምክንያቶች አሁንም እየተጤኑ ነው።

በማናቸውም ሁኔታዎች በሙሉ ልባቸው ትራምፕን በመደገፍ ከሚታወቁት የፓርቲያቸው አጥባቂ ደጋፊዎች የፓርቲ ወገንተኝነት ከሌላቸው መራጮችና ብሎም በዲሞክራት ፓርቲ ደጋፊነታቸው እስከሚታወቁ በርካቶች ድረስ በተመሳሳይ ድምፃቸውን ሊሰጧቸው የበቁባቸውን ሁኔታዎች በተከታዩ ቅንብር እንመለከታለን።

የሕግ መምህርና የፖለቲካ ጉዳዮች ተንታኙን ዶክተር ተሻገር ወርቁን ያነጋገረው አሉላ ከበደ ተከታዩን ዘገባ አጠናቅሯል። ባለፈው ማክሰኞ ምርጫ በከፍተኛ ድምፅ ማሸነፍ ብቻ ሳይሆን የእንደራሴዎች ምክር ቤቱን ከእጁ ያስገባውንና እስካሁን በተቆጠረውም ድምፅ የተወካዮች ምክር ቤቱን ውጤት በአብላጫ ድምፅ እየመራ ያለውን

የሪፐብሊካን ፓርቲያቸውን የሚመሩት የቀድሞ ፕሬዝዳንት የአሁኑ ተመራጭ ፕሬዝዳንት ዶናልድ ትራምፕ የካቢኔ አባሎቻቸውንና ከፍተኛ አማካሪዎቻቸውን ከወዲሁ ይፋ ማድረግ ይዘዋል። በዚህ መጠን ላልተጠበቀው ግዙፍ ስኬታቸውም በርካታ ጉዳዮች በምክንያትነት ይጠቀሳሉ።

ከሁለቱ ፓርቲዎች ውጭ ያሉትን ማንን እንደሚመርጥ ያልወሰነውንና እንደ ሁኔታውም ተለዋዋጭ ምርጫ ውሳኔ የሚያደርገውን መራጭ ቀልብ እንዲስቡ ያስቻለ አቀራረብ ተከትለዋል። አለፍ ብሎም ለወትሮ የዲሞክራት ፓርቲውን እጩ በመምረጥ የሚታወቁ የመራጭ ወገኖች ሳይቀሩ ትንሽ በማይባል መጠን ድምፃቸውን እንዲሰጧቸው የሚያስችል አቀራረብ ተጠቅመዋል የሚሉ አስተያየቶች ይሰማሉ።

በእርግጥ ይህ መሰረት አለ ወይ ለሚለው ቀዳሚ ጥያቄያችን የትንታኔ ማብራሪያውን የሰጡን ዶክተር ተሻገር ሲያስረዱ ብዙ ጊዜ በዚህ ደረጃ አይሳካም እንጂ ቀደም ሲል በነበሩ ምርጫዎችም የሚታወቅ አንዱ የምርጫ ዘመቻ ስልት ነው ይላሉ።

በፊትም በነበሩ የፖለቲካ ሂደቶች ከነሬገን ጀምሮ ከዛም በፊትም በነበሩ የፖለቲካ ሂደቶች ውስጥ ያሉ ክስተቶች ናቸው እና ምንድን ነው የሚሆነው? አስር ሰዎችን ብንወስድ ከአስሩ ውስጥ ሁለት ሰዎች ፓወር ከፈለጉ ስድስቱን ወደ እነሱ የሚያስመጡበትን መንገድ ነው የሚፈልጉት። እና መሀል ላይ ያለው ሰው የምትለው እንደው የዕለት ዕለት ኑሮውን ነው እንጂ የሚያተኩረው እውነት በየቀኑ ምን ተካሄደ እንደዚህ ነው እንደዚህ ነው ደ ነው ብሎ አይከታተልም እና እነዛ ስድስቱ መሀል ላይ ያሉት አብዛኛውን

ወደ ራሱ አስተሳሰብ መመለስ የሚችልባቸውን መንገዶች አጥንቶ አጥንቶ አጥንቶ ቀሪ ሁለቶቹ ላይ እንዲነሱ ካደረገ

በቀላሉ ስልጣን ይዛል ማለት ነው። እና ዛ አይነት ክስተት ነው የተከሰተው። ቀደም ብሎ ሌሎች ስትራቴጂዎች ነበሩ። ስቲቭ ባነን የሚባሉ ፕሬዚዳንት ትራምፕ የመጀመሪያ ጊዜ ኦፊሻል አድቫይዘር ነበሩ። ከዛ በፊትም ስትራቴጂ ነው የነደፉ ሰዎች። ይሄ መሰረቱ የዴሞክራቱ መሰረት የሆነው የሰራተኛ መደብ ነጩ ህዝብ ወደ እኛ እንዴት አድርገን እናዙር ሲሉ ካሩት ውስጥ አንዱ ይሄን ነው። ምንም እንኳን የኮቪድ ወረርሽኝን ተከትሎ ተቃውሶ የነበረው የሀገሪቱ ምጣኔ ሀብት

ከገባበት ድቀት ማንሰራራቱና በአንጻሩም ከተቀሩት የዓለም ሀገራት ተነጥሎ ጥሩ በሚሰኝ ደረጃ ላይ እንደሚገኝ እንዲሁም የስራ ፈላጊ ቁጥር በከፍተኛ ደረጃ መቀነሱን ጥናቶች ቢያመለክቱም የዋጋ ግሽበት ያስከተለው የኑሮ ውድነት በሰዎች የመግዛት አቅም ላይ ያሳደረው ብርቱ ጫናና በአያሌ ቤተሰቦች ኑሮ ላይ የደቀነው ፈተና ቀድሞ የትራምፕ ተቃዋሚ የነበሩ የዲሞክራት ፓርቲው ደጋፊዎች

ምርጫውን በገዛ ፓርቲያቸው ላይ ያላቸውን ቅሬታ ለመግለጽ ጭምር ተጠቅመውበታል። የተቃውሞ ማሳያ ድምፅ ነው የሚሉ ግምገማዎችም አሉ። ዶክተር ተሻገር ከዚህ ድምዳሜ ይስማማሉ። ምን አለ በአሜሪካ የኢኮኖሚክ ፖሊሲ ውስጥ በሪፐብሊካኖች እና በዴሞክራቶች መካከል መሰረታዊ የሆኑ ሎጦች አንዱ ይሄ የአቅርቦት በኩል የሚደረግ መንግስት የሚያፈሰው ገንዘብ እና

በዲማንድ በኩል ወይም ደግሞ በፍላጎት በኩል በተጠቃሚ በኩል የሚፈሰው የገንዘብ ተዋጽኦ የትኛው ነው ለኢኮኖሚ ጥሩ የሚለው ትልቅ ክርክር አለ እና ኮቪድ ከመጣና በኮቪድ ምክንያት ኢኮኖሚ በጣም ከተቃወሰ ነገሮች ትንሽ ካቆለቆሉ በኋላ ፕሬዚዳንት ባይደን ይሄ ስቲሙለስ ወይም ደግሞ የማበረታቻ ነገሮችን እያደረጉ ቢልድ ባክ ቤተር በተሻለ መንገድ እንገንባ በሚል ፕሮግራም ለምሳሌ ብዙ ብር ፈሷል። ዲማንድ ወይም ደግሞ ፍላጎት አሁን ያ

ኢኮኖሚን በሚገባ ደረጃ ቢያሳድግም ግን ምን አርጓል የሚል ነገር ነው የተነሳው በኢኮኖሚስቶቹ ኢንፍሌሽን ወይም ደግሞ የኑሮ ውድነትን አባብሰዋል የሚል ውስጥ ተገባ። ያ እንግዲህ እውነት ነው ወይም ደግሞ ፐርሰፕሽን ነው የሚለውን ራሱን የቻለም የሚተነትኑት ሆኖ፣ በእያንዳንዱ ሰው ሕይወት ላይ ግን የገንዘቡ የመግዛት አቅም የዕለት ዕለት ኑሮው በጣም እየተረከመ ሲሄድ

ወደ ምንድን ነው የሄደው? በምንድን ነው ይሄ ሆኖ ሲባል አንደኛ ገንዘብ ስላባከኑ ነው። በጦርነቱ እስራኤል የሚላከው መሳሪያ ብዙ ያስወጣል። በራሻ በዩክሬን ጦርነት የሚወጣው ብር ብዙ አለ። ከሌላ ሀገር የመጣው ተሰዳችን መጥቶ ስራችንን ወስዶብን ነው እንደዚ እንደዚህ። ወደ እነዚህ ተደማምረው አንድ ላይ የፈጠሩት ፐርሰፕሽን ኢኮኖሚው ምንም እንኳን በመረጃ እየታየ እንዳደገ ቢሄድም

እኔ ጋምን የደረሰብ ነገር የለም። ስለዚህ ይህን ለመጋፈጥ የሚችል ሌላኛው ሀይል ተገዳድሮ ማሸነፍ ለሚችል ሀይል ድጋፍ እንሰጣለሁ ወደሚል ነው ህብረተሰቡ የገባው። ተመራጩ ፕሬዚዳንት በሪፐብሊካን ፓርቲያቸው ውስጥና ከደጋፊዎቻቸው ዘንድ ያላቸው እጅግ የላቀ ተቀባይነትና ከፍተኛ ድጋፍ ከተቀናቃኙ የዲሞክራት ፓርቲ ወገኖችም ሆነ ከተቀሩት አሜሪካውያን ዘንድ ለሚሰነዘሩባቸው አንዳንድ ጠንካራ ትችቶች ጆሮ ያለመስጠታቸውንና

ከደጋፊዎቻቸው ዘንድ አንዳችም አሉታዊ ተጽዕኖ ያለመፍጠሩ እነኚህ ቁርጠኛ ደጋፊዎቻቸው የመረጧቸውን የዜናና የመረጃ ምንጮች ብቻ ከመከታተል ውሳኔና ልማድ ጋር የሚያያይዙትም አሉ። የፖለቲካ ዝንባሌን የተከተለው የመረጃ ምንጭ ምርጫ በተለይ በማኅበራዊ ሚዲያው የተስፋፋና ተጽዕኖም የጎላ መሆኑን ዶክተር ተሻገር ያስረዳሉ።

አሁን የቴሌቪዥን፣ ሬዲዮ፣ ጋዜጦቹ ደረጃ የሚደረገው ነገር እንዳለ ሆኖ ያለው ኢንፎርሜሽን በዛ መንገድ ሰው የሚያገኘው መረጃ እንዳለ ሆኖ

አሁን አሁን እየመጣ ያለው ሰዎቹ የመረጡ የፈለጉትን ነገር በፖድካስት ወይም በእንደዚህ በማስተላለፊያ መንገዶች በሶሻል ሚዲያ በምኑ የሚገኘው መረጃ ነው ሰው እየተጠቀመ ያለው እና ያ የሆነ ባለበት ምንድን ነው የተፈጠረው? አንደኛ ፕሬዚዳንት ትራምፕ የቀ- መረጡት በደረሰባቸው በተለያየ መንገድ የክስ ሂደቶቹ በግድያ ሙከራ እንደዚህ እንደዚህ የሄዱ ሰዎች ሞር ያልሆነ ነገር ቢነገርም ራሱ አናምንም

እኛ የምንፈልገውን ብቻ ነው የምናምነው ወይም ከእውነታው ጋር የሚመሳሰል ብለው ምናምኑ ብቻ ነው የምትቀበለው ወደሚል ነገር እየወሰዳችሁ ሲሆን፣ ሁለተኛ ግን ይሄ ከመሰረታዊ ከፋውንዴሽኑ ወይም ደግሞ ዋና መሰረቱ ድጋፍ አልፎ ሌሎችንም ለማሳመን የሚያስችል የተቀናቃኙን ፓርቲ የተወሰነ ሸራርፎ፣ አሁን ላቲኖ ወንዶች፣ ጥቁር ወንዶችም እራሱ በፊት ከነበራቸው ቦት በጣም በተሻለ መንገድ እንዲያገኙ በዴሞግራፊ ደረጃ ኮሊሽን በህብረት አንድ አይነት ለማድረግ ችለዋል እና ያ እንግዲህ

ሰው በሚፈልገው መንገድ የሚፈልገውን መረጃ እያገኘ ከሄደ እና ደግሞ በመሰረታዊ ሚዲያ ዋና ሶርስ ላይ ደግሞ እምነት ካላገኘ እርስ በራሱ እየተነካከረ የሚሄድ ሁኔታ ነው ያለው። ከምርጫው አስቀድሞ በተከታታይ ባቀረብናቸው ዘገባዎች እና የሁለቱን ተፎካካሪ ውጪዎች የመምረጥ እጣ በዳሰስንባቸው ቅንብሮች አሜሪካ ጥቁር ሴት ፕሬዚዳንት ትምህርት ይሆን በሚል ጀምረን በተመሳሳይም ዩናይትድ ስቴትስ ለዶናልድ ትራምፕ ሁለተኛ እድል ትሰጥ ይሆን በሚል ላስከተል ነው ሌላ ጥያቄ።

ምርጫው በተካሄደበት ባለፈው ማክሰኞ ባደረግነው ቃለ ምልልስ ወቅት ላነሳንላቸው ጥያቄ ዶክተር ተሻገር ትራምፕ ሊመረጡ የሚችሉባቸው ምክንያቶች እንዲህ ነበር የዘረዘሩት። አንደኛ አድቫንቴጁ የዶናልድ ትራምፕ ስልጣን ላይ አይደለም ያለው፣ በፖሊሲ ደረጃ በፊት የነበረው ነው። ግን በፊት የነበረው ሁኔታ ደግሞ በምርጫ ተሸንፏል። ግን አሁን ሌላ ሰው ስልጣን ላይ ስላለ የባይደን አድሚኒስትሬሽን እና ሀሪስ በቫይስ ፕሬዚደንት ታገለግበት ስላለን ያው ስልጣን ያለለውን ቻሌንጅ የሚያደርገው ሀይል ብዙ ጊዜ አድቫንቴጅ አለው

ያም ብቻም ሳይሆን እንደ ዝም ብሎ በተግባርም ስታይ ኢኮኖሚው በእርግጥ በጥሩ መንገድ እየሰራ ነው። በአሜሪካ ውስጥ በጣም ዝቅተኛው ኢምፕሎይመንት ሬድ ነው ያለው። በብዙ ሜትሪኮች ሲታይ ግን የኑሮ ውድነት በጣም ጨምሯል እና ያንን ሰው ብለን የሚያደርገው ስልጣን ላይ ያለውን አካል ነው

ከዛ አንጻር እኔ ለውጥ ባለሁን ብሎ የሚነሳን ሀይል ማንንም የመደገፍ ሁኔታ ስለሚኖር የዚህ አይነት አድቫንቴጅ አለው እና በዛ አንድ ሊሆን ይችላል። ከዛ ውጭ እንግዲህ ዶናልድ ትራምፕ በተለያዩ ጊዜ የሚሰጧቸው የተለያዩ መግለጫዎች፣ ድርጊታቸው፣ ብሄቪራቸው የሚባሉት እነዚህ ብዙ ሰውን እንዳይመርጡ ሊያደርጓቸው የሚችሉ ነገሮችን በተለየ መንገድ ሳቸው አፌክት አያደርጋቸውም። እንግዲህ ፍርድ ቤት ብዙ ክስት አለባቸው ተፈርዶባቸዋል።

የተለያዩ ነገሮች ይናገራሉ። ግን በማናቸውም ሌላ የፖለቲካ ተገናቃይ በተለየ ሁኔታ ይሄንን የመቋቋም ትልቅ ችሎታ አላቸው እና ያ ከመሆኑ አንጻር እነዚህ ኔጌቲቭ ተብሎ የሚወሰዱ በሳቸው ዙሪያ ያሉ ነገሮችን ሰው ይኖር እያደረገው የሚችል ላይ ያለ በቃ በተለያየ ካሉ ፍረስትሬሽን አንጻር ምርጫ ሊደረግበት የሚችል መንገድ ይኖራል። በሶስተኛ ደረጃ በጣም አሁን ኢንፈሳይዝ እያደረጉትና በውን ደግሞ እንደዚህ ኢኮኖሚክሊ ማህበራዊ ትንሽ ችግር ውስጥ ሲከፍት

ከጎን ያለውን ሰው ብሌም ማድረግ ይፈልጋል እና ህገወጥ የሆነ ኢሚግሬሽን በጣም ተስፋፍቷል፣ የሚለው ያ ነገር ከእያንዳንዱ ቮተር ጋር ዘሜት የሚያደርግ ነገር ተነስቷል። እና ኢቨን ኢሚግራንት የሆነ ኦሪጅናቸው ሰዎች ራሱ ዶናልድ ትራምፕ ችግሩን አውቆታል። አሜሪካ ውስጥ እያሉ አድቫንቴጅ የሚሰጡት መንገድ አለ።

የመጨረሻው እኔ እንደሚታየኝ ከሆነ በዓለም አቀፋዊ ሁኔታ ትራምፕ በጣም ጠንካራ ሰው ነው። በዓለም ላይ በአሜሪካ ደጋፊነት የካሄዱ ጦርነቶች ሊያስቆም ይችላል ተብሎ ተስፋ ይደረጋል። እንደዚሁም በተለያየ ሁኔታ ጋዛ፣ እስራኤል ራኤል ፓለስቲን ጦርነትም ሆነ በራሺያ ዩክሬን ጦርነት ብዙ ውጪ አሜሪካ አውጥታለች እና ያ ደግሞ እኛን አፍሪክት እያደረገ መተጽኖ ያደርብ ነው ብሎ የሚያስቡ ሰዎች አሉ። ያን ያስቆማሉ የሚል ተስፋ አለ እና እነዚህ ነዚህ ምክንያቶች ይመስለኛል ዶናልድ ትራምፕ ድጋፍ እንዲያገኘ ያረጓቸው ጣን ዘመኑን አገባዶ ና በፕሬዚዳንታዊ

የምርጫ ፉክክር ተሸንፎ ከወጣ ብሎም የሌላ ፕሬዝዳንታዊ አስተዳደር የስልጣን ዘመን ካበቃ በኋላ እንደገና ተፎካክሮ ዳግም ወደ ዋይት ሃውስ የሚበቃበት ሁለተኛ ዕድል በማግኘት በዩናይት ስቴትስ የምርጫ ታሪክ ትራምፕ ሁለተኛው ፕሬዝዳንት መሆናቸው ነው። መጀመሪያ እንደ አውሮፓውያን የዘመን አቆጣጠር በ1884 ተመርጠው ለአራት ዓመታት ካገለገሉና በ1888ቱ ዳግም ምርጫ ተሸንፈው ከተሰናበቱ በኋላ

እንደገና በ1892ቱ ምርጫ ተወዳድረው በማሸነፍ ለስልጣን የበቁት 22ተኛውና 24ተኛው የዩናይትድ ስቴትስ ፕሬዚዳንት ግሮቨር ክሊቭላንድ ሌላው ናቸው። ከወሊድ በኋላ የሚከሰት የማፀን ግድግዳ መውረድ ምንድን ነው?

የማፀን በር ውልቃት በኢትዮጵያ በብዛት የማይታወቅና ትኩረት ያልተሰጠው ነገር ግን በብዙ እናቶች ላይ የሚከሰት የጤና ችግር ነው። በእንግሊዝኛ አጠራሩ ፕሮላፕስ ተብሎ የሚጠራውና በሴቷ የመራቢያ አካላት ውስጥ ያሉ ጡንቻዎች በመላላት ወደ ውጭ የሚወጣው የማፀን በር ወይም ግድግዳ አብዛኛውን ጊዜ ከወሊድ በኋላ ከባድ ስራ በመስራት ለረዥም ሰዓት በማማጥ በቂ

የሆነ የሕክምና ካለማግኘትና በመሳሰሉ ምክንያቶች እንደሚከሰት ባለሙያዎች ይገልጻሉ። ብዙ ሴቶችም ጉዳዩን አቅልለው በማየት የሕክምና አገልግሎት ሳያገኙ ለዓመታት ከችግሩ ጋር አብረው እንደሚኖሩ ጥናቶች ያሳያሉ። በዚህ የተነሳም ተደጋጋሚ ለሆነ ኢንፌክሽን

ወይም የሰውነት መቆጣት በጊዜ ሂደት የሽንት ማምለጥና ሲብስም እንደ ማፀን ካንሰር ላሉ የከፉ የጤና ችግሮች ተጋላጭ እንደሚሆኑ በተለያዩ ጊዜ የተሰሩ ጥናቶች አመላክተዋል። ኤደን ገረመው በዚህ ችግር ተጠቂ የነበሩ አንዲት እናት የጤና ባለሙያና በዚህ ዙሪያ ግንዛቤ ለማስጨበጥ የሚሰራ ተቋምን አነጋግራ ተከታዩን አሰናድታለች።

በቤንሻንጉል ጉሙዝ ክልል የመተከል ዞን ነዋሪ የሆኑት ወይዘሮ አብዮት ከፋለ የሶስት ልጆች እናት ናቸው። ወይዘሮ አብዮት ሶስተኛ ልጃቸውን ከወለዱ በኋላ ለስምንት ዓመታት ያክል ለማንም የማይናገሩት የጤና እክል አጋጥሟቸው እንደነበረ ይገልጻሉ። ከምን ይምጣ ከምን ይምጣ አላውቅም። ዝም ብሎ ነው በቃ ዱብ እዳ ወጦ ወርዶ ነው። ሽንት ቤት እንደሄድኩኝ ነው ዝም ብሎ የወጣብኝ

ምንድን ነው ብዬ ሕክምና ሄድ ቅርብ በሚገኝ ክሊኒክ ሂጄ በምታይበት ሰዓት ለእንግላል አስተኝቶ አስገባልኝ መርፌ የሰጠኝ ያው፣ ግን ይህ ብቁ አልሆነም። በምሄድበት በምጓዝበት በምሰራበት ሰዓት እንደ ልቤ መንቀሳቀስ አልቻልኩም። ያው ይወጣል። በሚወጣ ሰዓት ደግሞ ወገባችን ለሁለት ይከፈላል። ትንሽ ተኝቼ እረፍት አድርጌ ለእንግላል ተኝቼ እንትን ከመለስኩት በኋላ እንደገና አሁንም መልሶ ሁለተኛ ያስቸግረኛል። የማህፀን በር ወይም የማህፀን ግድግዳውን ልቃት

አብዛኛውን ጊዜ የወለዱ እናቶች ከባድ የሆኑ እቃዎችን ሲሸከሙ፣ እረፍት ሲያጡ፣ አሊያም ለረዥም ሰዓት ማማጣቸውን ተከትሎ እንደሚከሰት በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የማህፀንና የጽንስ ስፔሻሊስት እጩ ሐኪም ዶክተር አህመድ አደም ይናገራሉ። ብዙ ጊዜ የማህፀን በር አይታይም ጭ ወጦ ክት ለማድረግም ወይም ለማወቅም ያስቸግራል እና ብዙ ጊዜ እናቶች የሚሰማቸው መጀመሪያ

የኳስ ላይ የመቀመጥ ስሜት ኦር ደግሞ ሽንት መቆጣጠር አለመቻል ኦር የሽንት ስሜት ቶሎ ቶሎ ሽንት መምጣት ሊሆን ይችላል። ኦር ደግሞ የሰገራ እምቢ ማለት ሊሆን ይችላል። ምክንያቱም ሁለቶቹም ነገሮች አብረው የተያያዙ ስለሆነ ከመሐዘን መውጣት ጋር የሰገራ መውጣት እምቢ ማለት ኦር ደግሞ የሽንት መውጣት እምቢ ማለት ኦር ቶሎ መምጣት ሊሆን ይችላል ወይም አምለጥም ሊሆን ይችላል እንደ ደረጃው

ግን የማህፀን ወደ ውጭ መውጣት ከወጣ በኋላ ነው ብዙ ጊዜ ሴቶች ኦር ደግሞ ይሄኛ በምንለው ሶስተኛ ወይም አራተኛ ደረጃ ከደረሰ በኋላ ነው በደንብ የሚታወቀውና ዲቴክት ለማድረግም ወይም ለማወቅ ጊዜ ይፈጃልና፣ መጀመሪያ የሚሰማቸው እናቶች ስሜት ምን ይሆናል? ፋስት ላይ የመቀመጥ ስሜት ሲቀመጡ ኮምፎርት አለመሰማት ነው የሚሆነው ማለት ነው። ለአነጋገር የማህፀን ውልቃትም ይባላል።

ቀጥታ ያው የማህፀን ግድግዳ ወደ ውጭ መውጣት ወይም የማህፀን በረጫፍ ወደ ውጭ መውጣት የሚለው ትርጉም ቀጥታ እንደ አረፍተ ነገር ነው የሚሆነው። ትክክለኛ የሚተካው አንድ ቃል አይኖረንም ብዙ ጊዜ።

የምዥዥጓ ሎካ የሴቶች ልማት ማህበር ዋና ስራ አስፈጻሚ የሆኑት ወይዘሮ ህድሪ ወርቁ ተቋማቸው በሚንቀሳቀስበት በቤኒሻንጉል ክልል ይህን መሰል ችግር ያለባቸው እናቶች የሚያስፈልጋቸውን የጤና ድጋፍ በመመልከት በዚህ ዙሪያ በጀት መድቦ መስራት መጀመሩን ይገልጻሉ። ብዙ ሴቶች ወደኛ ይመጣሉ፣ ፊስቱላ ተብሎ ሪፈር ይደረጋሉ። እኛ ጋር ከመጡ በኋላ ግን ስናይ ምንም አይነት ሽንትም ሰገራም የለም። በሰዓቱ ባለሙያም አልነበረንም፣ የጤና ባለሙያም አልነበረንም።

ጤና ጣቢያ ሲሄዱም ፊስቱላ ብለው ነው ሪፈር የሚያደርጓቸው እና የሆነ ወቅት አንድ እናት በቃ ካላያችሁኝ አልሄድም አለች እና አሳየችን። ስታሳየን ያው ማህፀን ልጅ የሚሸከመው ሙሉ በሙሉ ነው ወደ ውጭ እንደ ልጅ ራስ ሆኖ ነው የሚወጣው። እና በቃ ካልታከምኩ አልሄድም የሚል ሀሳብ ፊስቱላ አለኝ ብላ ስትለን ግራ ገባኝ እና ዶክተሩ ጋር ስደውል ይሄ የማህፀን መውረድ ነው። እኔም አላውቅም፣ ለእኔም አዲስ ነበር። ይሄ የማህፀን መውረድ ነው እንጂ ፊስቱላ አይደለም የሚሉ

ሀሳብ ሰጠን ከዛ በኋላ ዶኖሮቻችንን ዩኤንኤፍፒን በጣም ነው የማመሰግነው ለእነሱ ይህን ሀሳብ ሼር ስናደርጋቸው ፈቀዱልን በጀት ከዛ በኋላ እነዛን እናቶች ማሳከም ጀመርን ማለት ነው እና የማህፀን መውረድ በብዛት አይታወቅም ነበረ የፊስቱላ ነበር የሚታወቀው እና በርካታ እናቶች ቁጥራቸው በጣም አስደንጋጭ የሆነ ከአንድ ከትንሽ መንደር ውስጥ ከሀምሳ አርባ እናቶች በዚህ ችግር የተጋለጡ ናቸው እና ይህንንም በዘመቻ

አሶሳ ላይ፣ ባህር ዳር፣ አዲስ አበባ እየመጡ በርካታ እናቶች እንዲታከሙ አድርገናል። ብዙ እናቶች ጉዳዩን ቸል በማለት በወገብ ህመምና በቀላል የሽንት ቧንቧ ኢንፌክሽን እየተመካኘ ለረዥም ጊዜ ህክምና ሳያገኙ እንደሚኖሩና በዚህም የተነሳ ለሰፋ ችግር እንደሚጋለጡ የጤና ባለሙያው ዶክተር አህመድ አደም ይናገራሉ። ወደ አርባ ሰባት ፐርሰንት ከተያዙ ሰዎች ግማሾቹ

ዲፕሬሽን ውስጥ ይገባሉ። ለማንም አያወሩም። በዚህ የተነሳ ኳሊቲ ኦፍ ላይፋቸውን አፌክት ያደርገዋል። ይሄ የቀን ተቀን እለታቸውን መስራት አይችሉም። ፕሮዳክቲቭ አይደሉም። ሴክሹዋል ላይፋቸው ላይ ችግር አለ። ኦሪጅ ፓት አሉ። በዚህ የተነሳ ዲቮርስ አለና በጣም ይሄ ከማተርናል ሄልዝ ጋር ከእናት ውስጥ ይናሉ ጋር በጣም የተያያዘ ነው እና ኢቭን ወደ ዲፕሬሽን የሚያጋልጣቸዋል ና ከዚህ መጥተው እኛ ጋር ተሰርተው ሲሄዱ በጣም ነው በጣም ረድተው ደስ ብሏቸው

በቃ እንደዚህ እንኳን ህክምናው በቀላሉ እንኳን ተሰርቶ የአንድ ሰዓት ለ የአራት አምስት ደቂቃ ፕሮሲጀር እና ኦፕራሽን የማይመስላቸው ሁሉ አሉ። ወይዘሮ ህድሪ ወርቁም በተቋማቸው ከሚያዩት ችግር ስፋት በመነሳት በከተማም ቢሆን የግንዛቤ እጥረት አለ ይላሉ። በጣም ከባድ ነው። ከተማ አካባቢም እኔ በጣም ማለት ትልልቅ ከተማ የሚባል ወረዳዎች ላይ ዞኖች ላይ ነው የምንሰራው። ትልልቅ ከተማ ላይ እንኳን ይደበቃል ብዬ ነው የማስበው።

በጣም ነው የሚያስደነግጠው። በጣም ነው የሚያስፈራው። ሌላ ባዕድ ነገር የመጣ ሁሉ ነው የሚመስለው። ምክንያቱም አካልሽ ወደ ውጭ ወጥቶ ተንጠልጥሎ ሲቀመጥ በቃ ምን ተፈጠረ ብለው ነው ብዙዎቹ የሚያስቡት እና የማይድን አድርገው ነው የሚያስቡት። መናገር የሚፈራሉ። በእነሱ ብቻ የደረሰ ይመስላቸዋል። እና የግንዛቤው ስራ በጣም ብዙ ቅስቀሳ ያስፈልጋል።

የኢቤንሻንጉል ጉምዝ የመተከል ዞን ነዋሪ የሆኑት ወይዘሮ አብዮት የቀዱ ሕክምና አገልግሎት ካገኙ በኋላ ወደ ቀደመ ህይወታቸው መመለሳቸውን ይገልጻሉ። የራሴን ማህፀን ካስወጣሁ በኋላ አብዛኛውን በተገኘሁበት ቀበሌና ወረዳ ውስጥ ብዙ ሴቶች እንዲሰራላቸው ትምህርት እየሰጠሁ በየሰፈሩም እየሄድኩኝ ያው ድብቅ መሆናችን እኛን ነው የሚጎዳን። ከአስር እስከ ሀያ የሚሆኑ ሴቶች እንደኔ ማህፀናቸው ተሰርቶላቸው አሁን በደህና ደረጃ ይገኛሉ።

ዶክተር አህመድ የማህጸን በር ውልቃት ወይም የማህጸም ግድግዳ ውልቃት የተለያዩ እንቅስቃሴዎችን ጨምሮ ከቀዶ ጥገና ውጭ የህክምና አማራጮች እንዳሉት ይገልጻሉ። በእርግጥ አሁን የሚመከረው ሁሎችም ደረጃ አለው ያው የህክም ሙዳ ማህጸም ወደ ውጭ ሲወጣ ደረጃ አለው። ከአንድ እስከ እስከ አራት ከአንድ እስከ ሶስት የተለመደው አለ ይነት የከፋፈል ዘዴ ቢኖርም ከአንድ እስከ አራት የሚለውን ስንከተል ብዙ ጊዜ

እንኳን ማህፀናቸው ወደ ውጭ መውጣት ምልክት የሚያሳዩ ሰዎች ይቅርና እናቶች ከወለዱ በኋላ የሚመከሩ ብዙ አይነት ኤክሰርሳይዞች አሉ። እነዚህ ለምሳሌ ብዙ የተማረ ሰው የሚያውቃቸው ኪግሪስ ኤክሰርሳይዝ የሚባሉ አሉ። አሁን ጥሩ ጥሩ ነገሮች እየመጡ ነው። ኢቨን ቀጥታ ኦፕራሲዮን ሳይሰሩ እነዚህ ላፓራስኮፒ የሚባሉ አሉ እና ላፓራስኮፒ በትንሽ ቀዳዳ ብቻ ተገብቶ ማህፀኑ ወደላይ ከፍ አድርጎ ታስረው እዛውን እንዲቀርና ኢቨን

ሰዎች ወለዱም አልወለዱም ሲንስ ፐልቪክ ዩትረስ የሰውነት የተቀደሰ ሰውነት ነው እና ቆርጦ ማውጣትም ብቻውን መፍትሄ አይደለም ተብሎ ስለሚታሰብ አሁን ዘመናዊ መፍትሄ ዘመናዊ አስተሳሰብ ስላለ ኢቨን ማዕፀኑ ጥቅም ባይኖረውም ወደ ውስጥ ገብቶ እዛው ላይ ቦታው ላይ ብቻ ተንጠልጥሎ እንዲቀመጥ የሚደረግበትን መንገድ አለ። ምንም እንኳን በኢትዮጵያ ስለ ችግሩ ሰፋ ያለ ግንዛቤ ባይኖርም ሀያ አራት ከመቶ የሚደርሱ እናቶች ላይ ችግሩ እንደሚያጋጥም

የዩናይትድ ስቴትስ መንግስት የብሔራዊ የህክምና ቤተ መጻሕፍት መዛግብቶች ጠቁመዋል። ከአሜሪካ ድምጽ ለተጠናቀሩ ዘገባ አይደን ገረመው ከዋሽንግተን ዲሲ። ስትከታተሉት የቆያችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍላችሁ የቆየውን የዛሬ ረቡዕ ህዳር አራት 2017 ዓ.ም ዝግጅታችንን ነበር።

ዝግጅታችንን ከማጠናቃቃችን በፊት ግን ቀጥሎ የሚሰማው ርዕሳ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል200

አሜሪካ በዓለም ታሪክ ከሁለት መቶ ለሚበልጡ ዓመታት ራስን በራስ የማስተዳደር ልምምድ እውን አድርጋ ዘልቃለች ሲሉ ፕሬዚዳንት ባይደን በሚያስረዱበት የሚንደረደረው በቅርቡ የተካሄደውን የዩናይትድ ስቴትስ ምርጫዊ ተንተርሶ የተሰናዳው የዕለቱ ርዕሰ አንቀጽ ነው።

ህዝቡ ድምፁን በመስጠት የራሱን መሪዎች የሚመርጥበትና ይህንንም በሰላማዊ መንገድ የሚያከናውንበት ምንጊዜም የህዝብ ፍላጎት ወሳኝ የሚሆንበት ዲሞክራሲያዊ ሂደት ያሉትን በመጥቀስ ይቀጥላል። ለተጎናጸፉት ድል እንኳን ደስ ያለው ለማለት ከተመራጩ ፕሬዚዳንት ትራምፕ ጋር መነጋገራቸውን የገለጹበትንም ያስታውሳል ሚኒስትሬሽን

እናም መላ አስተዳደሪ ከቡድናቸው ጋር በመሆን ሰላማዊና ስርዓት ያለው ሽግግር በሚደረግበት አሰራር ተባብሮ የሚሰሩበትን መንገድ እንደምመራ አረጋግጬላቸዋለሁ ያሉት ባይደን ከምክትል ፕሬዚዳንት ሐሪስ ጋርም መነጋገራቸውን ጠቅሰው፣ ሙሉ ልብ ሰጥተው በሙሉ ትኩረት እርሳቸውና መላው ቡድናቸው ባካሄዱት ዘመቻ ኩራት ሊሰማቸው ይገባል ያሉትንም ጠቅሷል።

የምርጫ ዘመቻዎች ተፎካካሪ ራዕዮች የሚታዩባቸው ውድድሮች ናቸው ያሉት ባይደን፣ አገር ከተፎካካሪዎቹ አንዱን ወይም ሌላውን ትመርጣለች።

እኛም ሀገሪቱ የመረጠችውን እንቀበላለን ማለታቸውን አስታውሰው፣ ብዙ ጊዜ እንደተናገርኩት ሀገራችንን የምንወደው ስናሸንፍ ብቻ፣ ከጎረቤቶቻችን ጋር የምንዋደደውም በተስማማን ጊዜ ብቻ አይደለም ያሉትን ጠቅሷል።

ድምፃችሁን የሰጣችሁት ለማንም ይሁን ለማን እንደ ጠላት ሳይሆን እንደ አሜሪካውያን መተያየትና በእጅጉ ገኖ የወጣውን የስሜት ግለት ዝቅ ማድረግ እንችላለን ብዬ ተስፋ አደርጋለሁ። ፕሬዚዳንታዊ ኃላፊነቴን እወጣለሁ፣ የገባሁትንም ቃለ መሐላ እፈጽማለሁ፣ እናም ሕገ መንግሥቱን አከብራለሁ ያሉበትን ጠቅሷል

ር 2025 ዓመተ ምሕረትም እዚህ አሜሪካ ውስጥ ሰላማዊ የስልጣን ሽግግር እናደርጋለን ሲሉ ፕሬዚዳንት ጆ ባይደን የተናገሩትን ጠቅሶ ርዕስ አንቀጹ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብሮን ያመሸው ንጉሱ ታምሬ ነው። ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸውት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ።